ወጣት ጌታቸው መብራቱ ከአዲስ አበባ ነው ወደ ማዕከሉ የተቀላቀለው። ሲጋራ፣ ጫት፣ መጠጥ፣ ከመጠጥም ካቲካላ፣ እነዚህን ደባል ስሶችን አዳ ብሎ ካልተጠቀመ መንቀሳቀስ አይችልም ነበር። በውጤቱም ከስራ ከትዳር፣ ከገንዘቡና ከተለያዩ ነገሮች እንደተቆራረጠ አረጋግጦልናል። በመቀጠልም እንዲህ ነበር ያለን። አሁን በበኩሌ ሲጋራ ይዞ መጥቶን ካቢላ ማንም ሰው አልቀበለው ትምህርት ሲያስተምሩ በቃ ሲጋራ ያስጠላ እና የስብከት ማለት በየሃይማኖት ነው። ለቀጣይ ያለውን እቅድ በቃ ከዚህ ተመሬ ምናምን ሰሆን አስተምራለሁ። ስሙ እንዳይጠቀስ የፈለገው ጋዜጠኛም የማዕከሉ ታካሚ ሆኗል። የኔ ሱስ ጫትና ሲጋራ ነው። ወደ 15 ዓመት አካባቢ አንድ ቀን ካለመዝለል ተጠቅሚያለሁ። ስለዚህ መዳን አለብኝ ብዬ ያሰብ እዚህ ከገባሁ በኋላ በሽታ እንደሆነ አውቅያለሁ። ትልቅ በሽታ ነው። እዚህ ከገባሁ በኋላ ወሰኝም ስለገባው ጥሩ ጥሩ ነገር አግኝቻለሁ። ብዙ ትምህርቶች አሉ። መንፈሳዊ ነገርም ታገኛለህ። ኦልሞስተዋን ሁለት ሳምንቴ ነው። ዛሬ አንድ ወር ጨምራለሁ ከአሁን በኋላ ብዬ አስባለሁ። ሙሉ በሙሉ ድኜ እወጣለሁ። ወጥቼ ግን ዝም አለለም። በጣም ብዙ ሊድኑ የሚገባቸው ሰዎች እንዳሉ አውቃለሁ። እነሱን ማምጣት ደግሞ ሌላ ስራ ነው ብዬ አስበው የማዕከሉ አስተባባሪ አቶ ጸድእንግል ሀደራ ስለ ማዕከሉ ከሰጡን ሰፊ ማብራሪያ በጥቂቱ ከሁለት በላይ ሱስ ያላቸው መጠጥ ወይ አልኮል ዝርያዎች በሙሉ፣ ጫት፣ ካናቢስ ወይም ደግሞ እፀ ፋርስ የምንለው፣ ሲጋራ እና ሌሎች የሚሸተቱ ሱስ የሚያስይዙ ነገሮች ሱስ ያለባቸው ጠቃሚዎች፣ ክሊንስ የምንላቸው እዚህ ይገባሉ። ቅበላው ከሁሉም ኢትዮጵያ እንደ ሪፈራል እየሆነ ነው። ከአዲስ አበባ ሪፈር ተደርጎ እዚህ መጥተዋል። ከጎጃም፣ ከጎንደር፣ ከደሴ ከተለያዩ ታካሚዎች ይመጣሉ። ከዚህ ብቻ አይደለም፣ ከዞኖችም ከሁሉም እና ይሄ ይሄ ተብሎ አይለይም። የሁሉም ነው የሚገባው። ማዕከሉ በአገሪቱ ካለው የሱስ በሽታ አንጻር እዚህ ግባ የሚባል እንዳልሆነ የገለጹት ኃላፊው ወደፊት ማዕከሉን የማስፋፋትና በተለይ የሴቶች የተለየ ማዕከል ለማቋቋም እቅድ እንዳለ ገልጸውልናል። ለዶቸቨለ ሬዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።